ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ነሐሴ 14 2011 ዓ ም ስርጭታችን ጀመረ። እስላማዊ መንግሥት ቡድን ኢትዮጵያ ውስጥ ለመመልመልና ለመንሰራፋት እየተንቀሳቀሰ ነው። አይሲስ ኢትዮጵያ ውስጥ መልካም አጋጣሚ እንደተፈጠረለት እያስተዋለ ነው። ቡድኑ በመላ አፍሪካ ለመንሰራፋትና ተጽዕኖውን ለማስፋት በብርቱ ሲሠራ መቆየቱን እናውቃለን። ምንም እንኳ በአብዛኛው የአህጉሪቱ ክፍል አይሲስ ባይሳካለትም፣ ህልውናውን ግን አስጠብቆ እስካሁን መቆየት ችሏል። ኬንያ የሚገኘው የሳሓን የምርምር ተቋም ዳይሬክተር ማት ብራይደን ናቸው። በአብይ ርዕስ ዘገባ ይዘናል። ጤና ይስጥልን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁን ያለን ትሳየና ጤና ይስጥልኝ፣ ክቡራትና ክቡራን፣ እኔም ሰሎሞን አባተነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡ። በናይል ሳትን ቪኦኤ ሀያ አራት ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ዩናይትድ ስቴትስና ኢትዮጵያ በቅርቡ አሸባሪዎችን ለይቶ የማጣራት መረጃን የመለዋወጥ ስምምነት መፈራረማቸውን አዲስ አበባ ያለው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ ጠቁሟል። በዩናይትድ ስቴትስ በኩል ስምምነቱን የፈረሙት የፌዴራል ምርመራ ቢሮ ረዳት ስራ አስኪያጅ እና የዩናይትድ ስቴትስ አሸባሪዎችን አጣርቶ የመለየት ማዕከል ስራ አስኪያጅ ቻርልስ ኤች ኬብል ሲሆኑ በኢትዮጵያ በኩል ደግሞ የሀገሪቱ ብሔራዊ የስለላ እና የደህንነት አገልግሎት ዋና ዳይሬክተር አቶ ደመላሽ ገብረ ሚካኤል ናቸው። ስምምነቱ ሁለቱ ሀገሮች የአሸባሪነትን ተግባር ለመከላከል ያላቸውን ብቃት ለማጠናከር ሲሉ መረጃ ለመለዋወጥ የሚችሉበትን አሰራር ይቀይሳል። አቃቢ ሕግ በእነ ብሪጋዲየር ጄኔራል ተፈራ ማሞ የክስ መዝገብ ላይ ተጨማሪ የምርመራ ጊዜ ያስፈልገኛል ብሎ ይግባኝ መጠየቁ ተገቢ አይደለም ሲሉ ጉዳዩን ከሚከታተሉ ጠበቆች አንዱ ገለጹ። አቃቤ ህግ በበኩሉ ጉዳዩ ውስብስብ በመሆኑ ተጨማሪ የምርመራ ጊዜ ማስፈለጉ ትክክል ነው ይላል። የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በነ ብሪጋዴር ጀኔራል ተፈራ ማሞ ጉዳይ የቀረበውን የይግባኝ ክርክር ትናንት ተመልክቷል። ፍርድ ቤቱ አቃቤ ህግ የጠየቀውን ይግባኝ መርምሮ ብይን ለመስጠት ለነሐሴ 16 ከነገ በስቲያ ማለት ነው 2011 ዓ ም ተለዋጭ ቀጠሮ ሰጥቷል። አስቴር ምስጋናው ተጨማሪ አላት። ዛሬ የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በነ ብርጋዴል ጀኔራል ተፈራ ማሞ ጉዳይ የቀረበውን የግባኝ ክርክር ትላንት በዋለው ችሎት ተመልክቷል። አቃቤ ህግ፣ ተጨማሪ የጊዜ ቀጠሮ ያስፈልገኛል ሲል ነው የግባኝ የጠየቀው። የጊዜ ቀጠሮ የጠየቀበትን ምክንያት ሲያብራራ አዳዲስ ተከሳሾች ተይዘዋል፣ የእነሱን ቃል እየተቀበልኩ ነው፣ በህክምና ላይ ያሉ ምስክሮችን ቃል ለመቀበል ስራ እየሰራሁ ነው፣ ከፌዴራል ከሚካሄደው ምርመራ ጋር የሚያያዙ ጉዳዮች አሉ፣ የቀዳሚ ምርመራ የሚሰሙ ብዙ ምስክሮች አሉ። Ich hätte Zeit, dann hätte... ክስ ለመመስረት አልችልም ነው ያለው። የተጠርጣሪ ጠበቆች በበኩላቸው የጊዜ ቀጠሮ ይግበኝ ሊጠየቅበት አይገባም። በምርመራው ላይ የክልሉ አቃቢ ሕግ መሀል ገብቶ የማጣራት ስልጣን የለውም። የቴክኒክ ምርመራም ቢሆን ተጠርጣሪዎቹ የሚያጠፉት ሳይሆን ከመንግስት ተቋማት ጋር የሚገኝ ስለሆነ ምርመራውን ያጓትታል ብለን አናምንም ብለዋል። ግራቀኙን ያደመጠው ፍርድ ቤቱም አቃቢ ሕግ የጠየቀውን ይግበኝ መርምሮ ብይን ለመስጠት ለነሐሴ 16 2011 ዓ ም ቀጠሮ ሰጥቷል። ከ14 ቀን በፊት ማለትም ሐምሌ 29 2011 ዓ ም በባህር ዳር ከተማ ወረዳ ፍርድ ቤት በነበረው ችሎት ምርመራውን ሲከታተል የነበረው ፖሊስ የ28 ምስክሮችንና የሰነድ ማስረጃዎችን ማየቱን ለፍርድ ቤቱ አስታውቆ ነበር። የተጨማሪ ምስክሮችን ቃል ለመቀበል እየሰራ መሆኑንና የፎረንሲክና የስልክ ምርመራ ውጤት ያልደረሱ መሆናቸውን በመጥቀስ ተጨማሪ የ14 ቀን የጊዜ ቀጠሮ እንዲሰጠው ፍርድ ቤቱን ጠይቆ ነበር። ፍርድ ቤቱም ጥያቄውን ውድቅ ማድረጉ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር። ሶማሊያ ያለው እስላማዊ መንግስት ነኝ የሚለው ቡድን በአማርኛ የጅሃዳዊ ጽሁፎች እንደሚያወጣ ገልጿል። ኢትዮጵያ ላይ ያነጣጠረ ምልመላ የማካሄድ ዓላማ እንዳለው ያመለክታል ተብሏል። ይህ ማስታወቂያ ባለፈው ወር በሶስት ደቂቃ ቪዲዮ መልክ የተለቀቀው በጽንፈኛው ቡድን ደጋፊ ድረገጾች ላይ ሲሆን ኦፊሴላዊ እስላማዊ መንግስት ነኝ የሚለው ቡድን ሚዲያም ደግፎታል። ቪዲዮው የአማርኛ ቃላትን ተጠቅሟል። ተጨማሪ ጽሁፎችን በአማርኛ እንደሚያወጣም ተናግሯል ተብለዋል። ማት ብራይደን የተባሉ ኬንያ ባለው የሰሐን ጥናትና ምርምር ተቋም የሚሰሩ ተንታኝ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ኢትዮጵያ ውስጥ ያለውን ያለመረጋጋት ሁኔታን ተጠቅሞ ሙስሊም ማህበረሰብን የመስበክ ዓላማ አለው ብለው እንደሚያምኑ ገልጸዋል። አያይዘውም ተንታኙ ጽንፈኛው ቡድን ኢትዮጵያ ውስጥ እድል እንዳለው ይታየዋል የሚል አመለካከት እንዳላቸው ጠቁመዋል። እስካሁን ባለው ጊዜ በአብዛኞቹ የአፍሪካ ሀገሮች ብዙም ባይሳካለትም አፍሪቃ ውስጥ ተቀባይነት ለማግኘትና እንቅስቃሴውን ለማስፋት ከፍተኛ ጥረት ሲያደርግ ቆይቷል ይላሉ ብራይደን። በአብይ ዘገባችን ሰፋ ያለ ዘገባ ይቀርባል። ኦፕን አርምስ የሚባለው ፍልሰተኞችን ከሜዲቴራንያን ባህር ላይ ከአደጋ የሚያወጣ እስፓኛዊ ግብረሰናይ ድርጅት ንብረት የሆነ መርከብ ላይ ታጭቀው ለቀናት ያህል ባህሩ ላይ የሚገኙትን ፍልሰተኞች እንዲቀበሉ የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤች ሲአር ለአውሮፓ ሀገሮች በድጋሚ ተማጽኖ አሰምቷል። መርከቡ ላይ ያሉት ፍልሰተኞች ሁኔታ ከዕለት ዕለት አሳሳቢ የሆነ መምጣቱን ዩኤንኤችሲአር ጠቁመዋል። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ። ትዝታ በላቸው ታቀርበዋለች። ባልተለመደ ሁኔታ የጣሊያን ቀኝ አክራሪ የአገር አስተዳደር ሚኒስትር ማሊዮ ሳልቪኒ ባለፈው ቅዳሜ ላምፓዱሳ ወደብ ላይ ከምትገኘው መርከብ ያለ ወላጅ የሚጓዙ 27 ልጆች እንዲወርዱ ፈቅደዋል። ትላንት ሰኞ ደግሞ አስቸኳይ የሕክምና እርዳታ የሚያስፈልጋቸው ዘጠኝ ሰዎች ወረዱ። በዚህም ምክንያት ኦፕን አርምስ የተባለችው የስፓኝ የበጎ አድራጎት መርከብ ላይ መሄጃ አጥተው የቀሩ ስደተኞችና ፍልሰተኞች ቁጥር 98 ነው። የተባበሩት መንግስታት የስደተኞች ድርጅት ቃል አቀባይ አንድሬ ማሂጂ ከ18 ቀናት በፊት ጉዞ የጀመረችው መርከብ ላይ ያለው ሁኔታ ሰብአዊ ፍጡር የሚቋቋመው አይደለም ብለዋል። አሁንም መርከቢቱ ላይ የሚገኙት ከፍተኛ ሰብአዊ እርዳታ ያስፈልጋቸዋል። በተለይም መርከቢቱ ላይ የማይገኘው የስነ አእምሮና የማኅበራዊ ድጋፍ። አብዛኞቹም መርከቢቱ ላይ የሚገኙት ለወራት ሊቢያ ውስጥ አሰቃቂ ግፍ የተፈጸመባቸው ናቸው። ስድስት የአውሮፓ ሀገሮች ተሳፋሪዎቹ ከመርከቢቱ ላይ ከወረዱ በኋላ ለመቀበል ፈቃደኛ መሆናቸውን ማሂቺ ገልጸዋል። ስለዚህም እንዲወርዱ በማድረግ ብዙሃኑ አፍሪቃውያን የሆኑትን ስደተኞች መታደግ እንደሚቻል ቃል አቀባዩ አስምረውበታል። የሆነ ሆኖ ጸረ መጤዎች አቋማቸው የፖለቲካ ድጋፍ እንዳስገኝላቸው የሚያምኑት ሳልቪኒ ኦፕን አርምስ መርከብ ላይ የሚገኙ ስደተኞች አይወርዱም አሻፈረኝ ብለዋል። ይህ በእንዲህ እንዳለ ዶክተርስ ዊዛውት ቦርደርስ ማለትም ድንበር የለሽ ሐኪሞች የተባለው ድርጅት የሚረዳት ኦሽን ቫይኪንግ የተባለችው መርከብም ተመሳሳይ ዕጣ ገጥሟታል። ኦሽን ቫይኪንግ አብዛኞቹ ከኤርትራ ከሶማሊያና ሱዳን የሆኑ 356 ስደተኞችን አሳፍራ ስደተኞቹን የምታወርድበት በማጣት ከነሐሴ 3 ጀምራ ባህር ላይ ትገኛለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሰሜን ኮሪያ ከቅርብ ሳምንታት ወዲህ ስታካሂደው የቆየው የአጭር ርቀት መች ሚሳይሎች ሙከራ እንዳሳስባቸው ዛሬ ተናግረዋል። የሚሳይሎቹ ሙከራ ብዙም እንደማያሳስባቸው ከገለጹት ፕሬዚደንት ዶናልድ ትራምፕ ጋር እንደማይስማሙ ያሳያል ተብሏል። ሰሜን ኮሪያ ካለፈው ወር አንስቶ ስድስት የአጭር ርቀት መች ቦሊስቲክ ሚሳይሎችን ለሙከራ ተኩሳለች። ዩናይትድ ስቴትስ እና ደቡብ ኮሪያ በህብረት ለሚያካሂዱት ወታደራዊ ልምምድ ምላሽ ነው ሲሉ የሰሜን ኮሪያው መሪ ዦንግ ኡን ተናግረዋል። ሰሜን ኮሪያ ወታደራዊ ልምምዱን አደጋ አድርጋ ታየዋለች። በመጨረሻም ስፖርት ዛሬ አስመራ ላይ በተካሄደው የምስራቅና መካከለኛው አፍሪቃ የእግር ኳስ ምክር ቤት ሴካፋ ከአሥራ አምስት ዓመት በታች የእግር ኳስ ግጥሚያ የኤርትራ ብሔራዊ ቡድን የሱዳን አቻውን ስድስት ለባዶ አሸነፈም። ኬንያና ብሩንዲ አንድ ለአንድ ተለያይተዋል። የኢትዮጵያ ብሔራዊ ቡድን ከሩዋንዳ ጋር ነገ ይጫወታል። ዛሬ ሰኔ 2 2019 በተደረገው ከ15 ዓመት በታች የእግር ኳስ ግጥሚያ የኤርትራ ብሔራዊ ቡድን የሱዳን ብሔራዊ ቡድንን 6 ለዜሮ በሆነ ውጤት አሸንፏል። በጨዋታውም 10 ቁጥር ማሊያ የለበሰው አህመድ አወት ሀትሪክ ሰርቷል። በሌላ ጨዋታ ኬንያና ብሩንዲ አንድ አቻ በሆነ ውጤት ተለያይተዋል። እስካሁን በተደረገው የምድብ አንድ ጨዋታ ኬንያ በሶስት ጨዋታ በሰባት ነጥብ በሰባት ጎል አንደኛ፣ ብሩንዲ በሶስት ጨዋታ በሰባት ነጥብ በአራት ጎል ሁለተኛ ኤርትራ በሁለት ጨዋታ በሦስት ነጥብ በአምስት ጎል ሦስተኛ፣ ሶማሊያና ሱዳን ደግሞ በዜሮ ነጥብ አራተኛና አምስተኛ ደረጃ ላይ ተቀምጠዋል። ነገ የኢትዮጵያ ብሔራዊ ቡድን ከሩዋንዳ ብሔራዊ ቡድን ጋር ወሳኝ ጨዋታውን ያደርጋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ የዘንድሮውን የሴካፋ የእግር ኳስ ግጥሚያ እያስተናገደች ካለችው ከአስመራ የተጠናቀረውን የዛሬ ሪፖርት ከብርሃነ በርኸ ነበር ያዳመጥነው። አመሰግናለሁ ብርሃነን ለዘገባው። የዜናው ክፍለ ጊዜ አበቃ። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርስ እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የማክሰኞ ነሐሴ 14 2011 ዓ ም ምሽት ፕሮግራም ነው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ከእናንተ ጋር ነው። በናይል ሳት ቪኦኤ 24 ላይ እንዲሁም በአህዱ ራዲዮ 94.3 ላይም በቀጥታ ልታዳምጡን ትችላላችሁ። ከለውጡ በፊት የነበረው የኢትዮጵያ ማክሮ ኢኮኖሚ ወይንም ልዕለ ምጣኔ ሀብት ይዞታ ምን ይመስል ነበር? የኢትዮጵያ የእድገት ምጣኔስ ምን ገጽታ ነበረው? እንግዲህ የመንግስት አካሄድ ጠረቅያለ ልማታዊ መንግስት ኢኮኖሚ ግንባታ ድፋ ሀሳብ አረዳድ የለውም። በዚህም ምክንያት ጤናማ የልማቶች አሸፋፍንና መዋቅራዊ ለውጥ ማምጣት አልቻለም። ይህም አሁን ለተከሰተው የማክሮ ኢኮኖሚ መናጋት ማለቱ ለዋጋ ንረት፣ የውጭ ምንዛሪ ረት፣ የዕዳ ጫና፣ የገንዘብ ፍርሰት እና ስርአትነት እና ድህነት ዳርጎታል ማለት ነው። ፕሮፌሰር አለማየሁ ገዳ ሰሞኑን በተካሄደ መድረክ ላይ ካቀረቡት ጥናታቸው የተቀነጨበ ነው የሰማችሁት። በንግድና ምጣኔ ሀብት ክፍለ ጊዜ ይስተናገዳል። ዛሬ አንድን ሰው መላክነት ብሎ ማሰብ፣ ነገ ሰይጣንነት ብሎ ማሰብ፣ ይሄ ፖላራይዝ የያዘ ስነ ልቡናዊ አመለካከት ሰውን ለችግር ያጋልጠዋል። ይሄ ከአንዳንድ ስነ አእምሮ በሽታዎች ጋር በብዙ የተያያዘ ነገር ነው። አሁንም አልመሸም። ትልቁ ችግር ምንድን ነው? አሁን ፖለቲከኞቻችን በጣም ስራ ስለሚበዛባቸው እነዚህን ነገሮች ቆም ብለው ማየት ይችላሉ ወይ ኦብጀክቲቭሊ ማሰብ ይችላሉ የሚለው ነው። እና ትልቁ ችግር ምንድን ነው? ኢትዮጵያ አሁን ባለችበት ሁኔታ አንድ ግለሰብ ወይንም አንድ ግሩፕ በምንም ተአምር ሊያዋጣ ይችላል እንጂ ፍጹም የሆነ መፍትሄ ሊያመጣ አይችልም። ቀድሞ የሰማችኋቸው ፕሮፌሰር ዮናስ እንዳለገዳ በዩናይትድ ስቴትስ ሜዮ ክሊኒክ የነርቭና የአእምሮ ህክምና ባለሙያ ናቸው። እሳቸውን የተከተሉት ዶክተር ዋልተንጉስ ዳርጌ በጀርመኑ ድሬዝደን ዩኒቨርሲቲ የቴክኖሎጂ ትምህርት ክፍል ተባባሪ ፕሮፌሰርና የበርካታ መጽሕፍት ደራሲ ናቸው። የያዙትን ርእስ ከህክምና ጋር ምን ያገናኘዋል? በሐኪሙን ይጠይቁ ክፍለ ጊዜ ይጠብቋቸው። አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርእስ ይቀርባል። ሶማሊያ የሚገኘው የእስላማዊ መንግስት ክንፍ ኢትዮጵያ ውስጥ ጀሌዎችን ለመመልመልና የሚያስችሉትን ለመመልመል የሚያስችሉትን በአማርኛ በድምፅና በቪዲዮ የተቀረጹ ጅሃዳዊ የቅስቀሳ ውጤቶችና ጽሑፎችን ሊያወጣና ሊያሰራጭ እንደሆነ ተገልጿል። እስላማዊ መንግስት ቡድን ለአዲሱ ዘመቻው ኢትዮጵያ ውስጥ የሚታየው የጎሳና የፖለቲካ አለመረጋጋት አመቺ ሁኔታ እንደፈጠረለት ኬንያ የሚገኘው የሰሃን ምርምር ኢንስቲትዩት ዳይሬክተር ማቴው ብራይደን ከአሜሪካ ድምፅ የሶማልኛ አገልግሎት ባልደረባ ሀሩን ማሩፍ ጋር ባደረጉት ቃለ ምልልስ አስታውቀዋል። ትዝታ በላቸው ታቀርበዋለች። እስላማዊ መንግስት ቡድን ወደ ኢትዮጵያ ለመስረግና ለማንሰራፋት ማቀዱን እና እንቅስቃሴውን መጀመሩ የታወቀው የቡድኑ ደጋፊ የሆኑ ዌብሳይቶች ባወጡትና በዋናው የእስላማዊ እስላማዊ መንግስት መገናኛዎች ይፋ እውቅና ማረጋገጫ በተሰጠው የሶስት ደቂቃ ቪዲዮ ስራ ነው። ቪዲዮ በእስላማዊ መንግስት ቡድን በስፋት የሚታወቅና የሚዘወትር መዝሙር በአማርኛ የተዘመረበት ነው። ቡድኑ ሌሎችም የቅስቀሳ ውጤቶችን በተከታታይ በአማርኛ እንደሚያወጣ አስታውቋል። ኬንያ የሚገኘው ሰሃን የሀሳብ አብላይና የምርምር ተቋም የሚመሩት ካናዳዊ የፖለቲካ ተንታኝ ማቲዩ ብራይደን ሶማሊያን፣ የአፍሪቃ ቀንድ አካባቢንና ቡድኖቻቸውን ጠንቅቀው ያውቃሉ። ሀርጌሳ ውስጥ ከ1988 ዓ ም እስከ 2000 ዓ ም ኖረዋል፣ ሰርተዋል። ላለፉት 11 ዓመታት ደግሞ ናይሮቢ ናቸው። ቀድሞ የካናዳ ጦር ተጠባባቂ ባልደረባ የነበሩት ብራይደን ኬር በሚል ምጻረ ቃል የሚታወቀው ግብረ ሰናይ ድርጅት፣ የመንግስታቱ ድርጅት የልማት መርሃ ግብር ዩኤንዲፒ፣ የቀውስ አሳችና መፍትሄ አፈላላጊ ቡድን አይሲጅ ባልደረባ ሆነው ሰርተዋል። በህዝቧ ብዛት በአፍሪቃ ሁለተኛ የሆነችው ኢትዮጵያ ሰሞኑን የገባችበት አለመረጋጋት ለእስላማዊ መንግስት ቡድን አማላይ ሁኔታን እየፈጠረ መሆኑን ብራይደን ተናግረዋል። አይሲስ ኢትዮጵያ ውስጥ መልካም አጋጣሚ እንደተፈጠረለት እያስተዋለ ነው። ቡድኑ በመላ አፍሪካ ለመንሰራፋትና ተጽዕኖውን ለማስፋት በብርቱ ሲሠራ መቆየቱን እናውቃለን። ምንም እንኳ በአብዛኛው የአህጉሪቱ ክፍል አይሲስ ባይሳካለትም፣ ህልውናውን ግን አስጠብቆ እስካሁን መቆየት ችሏል። የጠቅላይ ሚኒስትር አብይ አህመድ መንግስት በሺዎች የሚቆጠሩ የፖለቲካ እስረኞችን መልቀቅ፣ ከኤርትራም ጋር የሰላም ውል መፈራረምን ጨምሮ የተወሰዱ የለውጥ እርምጃዎች ለኢትዮጵያ መጡት ተስፋን ብቻ ሳይሆን ብዙ ሁከትና አለመረጋጋትም እንዳጀባቸው ብራይደን ይጠቁማሉ። ስ ለውጡ እየተጓዘ ያለበት አካሄድ የነካቸውና የጎዳቸው ወይም ያልተደሰቱበት ብዙ ቡድኖች አሉ። ወደ ኢትዮጵያ ብዙ መሳሪያ እየገባ እንደሆነ የሚናገሩ ሪፖርቶች አሉ። ባለፈው ዓመት ውስጥ ብዙ መፈናቀልም ነበር። የመከፋት ስሜት ባላቸውና ሁከት እየተለመደ በመጣባቸው ማኅበረሰቦችና አካባቢዎች ጽንፈኛ ቡድኖች ጀሌዎችና ደጋፊዎችን ለመመልመል ይዞታና ቁጥጥራቸውን ለማረጋገጥና ለማስፋት ዕድል ያገኛሉ። አይሲስ እያደረገ ያለውም እነዚህን ሁሉ ነው የእስላማዊ መንግስት ቡድን አፍቃሪና ተከታይ መሆናቸውን የገለጹ ታጣቂዎች ሶማሊያ ውስጥ ብቅ ብቅ ማለት የጀመሩት ከአራት ዓመታት በፊት ነበር ያኔ ከአልሸባብ ያፈነገጠ አንድ አነስተኛ ቡድን ለአይሰሱ ኤሚር አቡበከር አልባግዳዲ ታማኝነቱን አውጆ ወጣ ከዚያ ጊዜ አንስቶ እስላማዊ መንግስት ቡድን በተለይ በሰሜናዊ ሶማሊያ አካባቢዎች እና ዋና ከተማይቱ ሞቃዲሾ ዙሪያ ስሩን ተክሎ እየተንቀሳቀሰ ይገኛል። በእርግጥ ቡድኑ በአካባቢው ያሉ ኃይሎች በፍቅር አስተናግደውት አያውቁም። መንግስቱም ይመተዋል፣ አልሸባብም ይመተዋል። እርሱ ግን አለ። እንደዚያም ሆኖ ታዲያ ቁጥሩ ተመናምኖ ከገባበት እየተባረረ እና መሬት እየጠበበችው ባለበት ጊዜ እንዴት ይሆን እስላማዊ መንግስት ቡድን አልፎ ተርፎ ወደ ኢትዮጵያ ለመዝለቅና ለመንሰራፋት የሚሳካለት? አየ ኢትዮጵያ የአካባቢው ልዕለ አይ ኃያል አገር እንደሆነች ማስታወስ ይገባል። ከመቶ ሚሊየን በላይ እንደሆነ የሚገመት ህዝብ ያላት አገር ነች። እንዲያሆን አሳለች ታዲያ ብዙ አካባቢዎቹ አልተረጋጉም። ማዕከላዊው መንግስቷ ገና ደካማ ነው ብል የተሳሳትኩ አይመስለኝም። እንዲያውም አንዳንድ አስተዳደርም የሌለባቸው አካባቢዎች አሉ። በመላ ሀገሪቱ ብዙ ውጥረት አለ። ብቸኛ አይሁን እንጂ በተለይ ኦሮሚያ ክልልን መጥቀስ እችላለሁ። ብዙ ነገር በቡድኑ አመራር ላይ የተንጠላጠለ ነው። አይስስ አሁን የሚፈልገው አይነት ምልመላና ስልጠና ማከናወን የሚችሉ አንጋፋና ግርማ ሞገስ ያላቸው መሪዎች ቢኖሩትም ባይኖሩትም በየአካባቢው የተበተኑ ተዋጊዎችና አሰልጣኞች ግን አሉት። ስለዚህ ችግር የሚኖርባቸው አይመስለኝም። አሁን አይሰስ የሚፈልገው የሚረግጠው መሬት መኖሩን የሚጠለልበት አንዳች ከለላ ማግኘቱን ብቻ ነው ይላሉ ብራይደን። ሶማሊያ አልተመቸችውም። ስለዚህ ርዕዮተ ዓለሙን ለማስረጽና ጊዜው የሚያበቃውን ኃይል ለማሰባሰብና ለማደራጀት በአካባቢው ሌሎች አማራጮችን ሁሉ ከመሞከርና ከመግባት አይቦዝንም ብለዋል። ይሳካለት ይሆን? አዎ ይሳካላቸዋል ብዬ አስባለሁ። በእርግጥ አይሲስ ብድግ ብሎ አካባቢውን ያጥለቀልቃል የሚል እምነት የለኝም። አይሲስ የሚያስተዳድራቸው፣ በኃይል የሚይዛቸው አካባቢዎች በቅርቡ ይኖራሉ ብዬ አላምንም። ያ ራሳቸውን ለአደጋ ማጋለጥና ማጥፋት ይሆንባቸዋል። የኢትዮጵያ ጦርና ፌዴራል ፖሊስን የመሳሰሉ ኃይሎች እኮ ናቸው የሚጠብቋቸው። ይሁን እንጂ አይሲስ ኃላፊነት የሚወስድባቸውን ጥቃቶችና አደጋዎች፣ ግድያዎችን የመሳሰሉ ሁኔታዎች ይኖራሉ ብዬ አስባለሁ። ከዚያም በተጨማሪ የየአካባቢው ማህበረሰቦች የሚጠሯቸው ወይንም የሚያናግሯቸው የሀገሪቱ የስለላ መዋቅሮችም ሊያሸቷቸው የሚችሉ የምልመላና የስልጠና ማዕከላት ሊኖሩ እንደሚችሉም የሳሐን ምርምር ተቋም መሪ አስታውቀዋል። በሶማሊያው እስላማዊ መንግስት ቡድን ውስጥ ከኢትዮጵያ የሄዱ አባላት እንዳሉ በአማርኛ የወጣው ቪዲዮ ይጠቁማል። የዛሬ ሁለት ዓመት አካባቢ በወጣው ቪዲዮ ላይ አቡ ዜቤር አልሃባሺ የሚባል አማርኛ ተናጋሪ ጂሃዲስት እንዳለው አይሰስ ይፋ አድርጎ ነበር። በእርግጥ ኃላፊነቱ ወይም ቦታው ምን እንደሆነ አልተገለጸም። አይሰስ በዚህ ዓመት ባወጣውና ሌላ ቪዲዮ ደግሞ አልሃባሽ መሞቱን ቢናገርም የትና እንዴት እንደሞተ ግን አይገልጽም። አንድ ቀድሞ የሶማሊያ አይስስ አባል የነበረ ሰው ሰሞኑን በተለይ ለቪኦኤ በሰጠው ቃል ቡድኑ ካሉት ሦስት መቶ አባላት ወይንም ይቅርታ አባላት ወደ ስምንት የሚሆኑት ኢትዮጵያውያን መሆናቸውን ገልጿል። ይህንኑ ርዕሰ ጉዳይ በተመለከተ አድማጮቻችን፣ የኢትዮጵያን መንግስት ምላሽ ለማካተት በጠቅላይ ሚኒስትር ጽፈት ቤት በኩል ጥረት እያደረግን እንገኛለን። እንደተዘጋጀልን እናቀርባለን። አመሰግናለሁ ትዝታ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ። የሶማሊያዋ ክፍለ ግዛት ጁባላንድ በዚህ ሳምንት አዲስ ፕሬዝደንት ትመርጣለች። ይሁንና መሐመድ የሱፍ ከናይሮቢ የላከው ዘገባ የምርጫው ሂደት በዛቻ በማስፈራራት በእውቀትና በውጭ አካላት ጣልቃ ገብነት የተበከለ መሆኑን አውስቷል። ዘገባውን ቆንጅታዬ ታቀርበዋለች። የሶማሊያዋ ፌዴራላዊ ክፍለ ግዛት ጁባላንድን ለሚቀጥሉት አራት ዓመታት ለማስተዳደር ሊወዳደሩ አራት እጩዎች ቀርበዋል። ይበልጡን ማዶቤ በሚል ቅጽል ስማቸው የሚታወቁት አሁን ስልጣን ላይ ያሉት የክፍለ ሀገሯ ፕሬዚደንት አህመድ ኢስላም አናብ ዳሂር መሐመድ ጌዲና መሐመድ ኑር ከሚባሉ እጩዎች ጋር ይሆናል የሚፎካከሩት። የምርጫው ሂደት ታዲያ ግልጽነት የጎደለው ነው የሚል ውንጀላ ሲቀርብ ቆይቷል። አስመራጭ ኮሚሽኑ አሁን ላሉት ፕሬዝደንት ለማዶቤ ለማዳላት እየሞከረ ነው ሲሉ ነቃፊዎች ይከሳሉ። የጁባላንድ የምርጫ ኮሚሽን ኃላፊ ሀምዛ ባሬ እስካሁን ባለው የምርጫው ሂደት እኔ ደስተኛ ነኝ ይላሉ። የምርጫው ሂደት በጥሩ ሁናቴ ሲራምድ ቆይቷል። ወደ ማጠናቀቁም ተቃርበናል። ረዥም ጉዞ ነው የነበረው። በአሁኑ ጊዜ ፓርላማ አለን። ሁሉም ምጪዎች የምክር ቤት አባላቱን በማነጋገር እንዲመርጧቸው ሲጠይቁ ነበር። ሐሙስ ምርጫው ይካሄዳል። የሆነ ሆኖ አሁን ያሉትን የክፍለ ሀገሯ መሪ ማዶቤን አስተዳደር የሚቃወሙት እጩዎች የራሳቸውን የምርጫ ኮሚሽን አቋቁመዋል። የራሳችንም ፕሬዚደንት እንመርጣለንም እያሉ ነው። በሶማሊያ የተባበሩት መንግሥታት ድርጅት የፖለቲካ ቢሮ በበኩሉ የክፍለ ሀገሩ የምርጫ ኮሚሽን በምርጫው ሂደት ዙሪያ ለተነሱ ስጋቶች ምላሽ እንዲሰጥ ጥሪ አቅርበዋል። የተባበሩት መንግስታቱ ቢሮ ያን መግለጫውን እንዲስብ ወይም እንዲያነሳ በኬንያ የውጭ ጉዳይ ሚኒስቴር ተጠይቋል ኬንያ በትልቋ የጁባላንድ የወደብ ከተማ በኪስማዮ ጠንካራ ወታደራዊ ኃይል እንዳላት የሚታወቅ ነው ጆርጅ ሙሲማሊ በአፍሪካ መጪ አደጋዎችን በመተንበይና መፍትሄ በማመላከት ላይ ያተኮረ ስራ የሚሰራው ማዕከል ስራ አስኪያጅ ናቸው። ጽንፈኛው ታጣቂ ቡድን አልሸባብ ይህን የፖለቲካ ክፍፍል ሊጠቀምበት መሞከሩ እንደማይቀር ያመለክታሉ። በእርግጠኝነት አልሻባብ በዚህ ሁኔታ ይጠቀምበታል። የሶማሊያው ብሔራዊ መንግስትም ተዋክቶ ጁባላንድን ድል መምታት ላይ ነው የሚያተኩረው። ይሄ ደግሞ ሶማሊያ ውስጥ ላለው የኬንያ ሰራዊት መጥፎ ሁኔታ ይፈጥራል። ምክንያቱም ከአልሻባብ ለሚሰነዘር ተደጋጋሚ የጥቃት አደጋ ያጋልጠዋልና። የአፍሪካ ቀንድ የፖለቲካ ጉዳዮች ተንታኙ አብዲ ዋሀብ ሼክ አብዲ ሰመድም ይህ የፖለቲካ ክፍፍል አንዳንድ ማህበረሰቦችን አልሸባብን እንዲቀላቀሉ ሊገፋፋቸው እንደሚችል ይናገራሉ። ኩኖል ጁባላንድ ውስጥ ያለው የጎሳ ክፍፍል አክራሪ እስላማዊ ቡድኖችን ይጠቅማቸዋል እንዲጠናከሩም ያደርጋል ባለው ሁኔታ የሚከፉ ሰዎችን ወደ እነሱ በመሳብ መጠቀሚያ እንዲያደርጉ እድል ይፈጥራል ብለዋል ተንታኙ አመሰግናለሁ ቆንጂት ለዘገባው ወደ ተከታዩ የመጽሔት ርዕስ እናልፋለን በደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል ተከስቶ በነበረው ችግር ከጠፋው ሕይወትና ከወደመው ንብረት ብፁዕና ንጹሕ ሊኖር እንደማይችል ወይም ከተጠያቂነት ሊያመልጥ የሚኖር ሹመኛ ሊኖር እንደማይችል የደኢህዴን ሊቀመንበርና የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ተናግረዋል። ሊቀመንበሯ ይህን የተናገሩት በሐዋሳ ከተማ ለስድስት ቀናት ሲካሄድ የቆየው የክልል ማዕከል የድርጅቱ አባላት ውይይት ማጠቃለያ መድረክ ላይ ተገኝተው ባደረጉት ንግግር ነው። ዮናታን ዘብዴዎስ ከሐዋሳ ተጨማሪ ይዟል። የክልሉ ገዢ ፓርቲ የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን፣ በክልሉ የተነሱ የአደረጃጀት ጥያቄዎችን በጥናት ለመመለስ በአስጠናው ጥናት ዙሪያ ውይይት የተካሄደ ሲሆን የድርጅቱ አባላት በሐዋሳ ከተማ ለተከታታይ ስድስት ቀናት ሲያካሂዱ የነበረው ውይይት ተጠቃሏል። ድርጅቱ ጥያቄዎችን በሳይንሳዊ መንገድ ለመመለስ ሲባል ጥናት ሲያካሂድ ይቆይ እንጂ በክልሉ የተነሱ የአደረጃጀት ጥያቄዎች የተመሩበት መንገድ ክልሉና የክልሉን ህዝቦች አያሌ ዋጋ አስከፍሏል ነው የተባለው። በተለይ ባለፈው ዓመ 11 2011 ዓ ምት በሐዋሳና በሰዳማ ዞን በተከሰተው የበርካታ ሰው ህይወት ጠፍቷል፣ ንብረትም ወድሟል። በዚህ ጥፋት ውስጥ የመንግስት ሹማምንት እጅ መኖሩን የተናገሩት የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ድህደን ሊቀመንበርና የኢትዮጵያ የሰላም ሚኒስትር ወይዘሮ መፈሪያት ካሚል ከደሙ ንጹህ የሚሆን የለም ሲሉ ተናግሯል። ከደሙ ንጹህና ብጹህ ሊሆን አይችልም። ድርጅቱ እኮ ወስኖ ማስፈጸም የማይችልባቸው አካባቢዎች አሉ። ስራ አስፈጻሚ እዚህ አቅጣጫ ያስቀምጣል። ለምሳሌ ያኔ እዚህ ሀብን ያደረገውን ኬዝ በተመለከተ ተጣርቶ እርምጃ ይወሳል ይወሰዳል። ማን ይነካል? የሰነፍ ውሳኔ፣ የሰነፍ እርምጃ ተወሰደና ቆመ። የጸጥታ ቢሮ ኃላፊና ምንድነው የልዩ ሀይል አዛዥ በአንድ ደብዳቤ የተሰናበቱ በሂደቱ ተጠያቂ መሆን የነበረባቸው የጸጥታ አካላት፣ ሰንደቅ አላማ ከርዕሰ መስተዳደር ጽህፈት ቤት ፖል ላይ ወጥተው ያወረዱ ሰዎች፣ ይሄን የመሩ ሰዎች፣ ይሄን ያስተባበሩ ሰዎች ምክንያቱም ስለ ህገ መንግስት የሚቆረቆር ሰው በህገ መንግስቱ የክልሉ ህዝቦች ሉዓላዊነት መገለጫ ተደርጎ የተቀመጠውን ሰንደቅ አላማ የደፈረ ሰው መጠየቅ ጊዜ የማይሰጠው ተግባር፣ በእንዝላልነት ብቻ ሳይሆን እዚህ ለስልጠና ለውይይት የመጡ ጓዶችን አሸማቆ ለመመለስ የተደረገው ጥረት ውስጥ የተሳተፉ አንዳንድ የጸጥታ ኃይሎችም ሆኑ ግለሰብ አመራሮች ካሉ አትሊስት ፖለቲካል አካውንታብሊቲ ኢንድ የአድሚኒስትሬቲቭ ሜዥር መውሰድ ይገባ ነበር። ዳይሬክሽን ተቀምጧል። አልተፈጸመም። በክልሉ ለተፈጠረው ቀውስ ድርጅቱ ያስቀመጣቸው አቅጣጫዎች መጣሳቸው ምክንያት መሆኑን ተናግረው ግጭትና የጸጥታው ችግር ተጠንቶ የተሰራ ወንጀል እንደሆነም ገልጿል። ከላይ እስከ ታች ያሉ ሁሉም አመራሮችና ካቢኔ አባላት በግጭቱ በነበራቸው ተሳትፎ ልክ ይጠየቃሉም ብሏል። ማን ምን ይደርሰዋል የሚል በዝርዝር እንነጋገራለን። ባለመምራት እኔ ልጠየቅ እችላለሁ። በአግባቡ ከአመራር ጋር የሚያያዘው ጉዳይ ከአንድ ቀውስ ሳንወጣ ሌላ ቀውስ ውስጥ እንድንገባ እንድንቆይ የተደረገበት መንገድ በጣም ታቅዶ በጽናት የተመራ ነው። ይህም በመምራት ሂደትም በአግባቡ ታግሎ መልክ በማሻሻል ሂደትም ትልቁን የአንበሳውን ድርሻ የሚወስደው ስራ አስፈጻሚ ሆነ ማዕከላዊ ኮሚቴው ነው። በየደረጃው ያለው አመራርም በራሱ ሜሪት ደግሞ መታየት አለበት። የደኢህዴን ዋነኛ ችግር ያለመነጋገርና ያለመወያየት ሳይሆን ተወያይቶ በተስማሙበትና በዋሉበት ያለመገኘት እሳቸው እንደሚሉትም በሁለት ቢሉ ላይ የሚበሉ አልፎ ተርፎም በህዝብ ጥቅም ላይ ሲያሰሩ የሚውሉ ሹመኞች መብዛታቸው ነው ብሏል። ወይዘሮ ሙፈሪያት በተነጋገር ነው ልክ አክት ያለማድረግ ችግር ለምን ከተባለ በበርካታ አጀንዳዎች የተወጠረ አመራር የሚባለው ሁለት ቢላ የሚበላ አመራር ውጭ ላለው አለቆቹም የሚያጎበድድ አለው ለማለት ደግሞ ድርጅት ውስጥ ተመሳስሎ የሚኖር አመራር አድሃሪ መሆን ስለጀመረ ፕሮግሬሲቭ የሆኑ አጀንዳዎች ላይ ተተክሎ ማታገል የተሳነው አመራር ስለሆነ ነው እውነተኛ በሆነ የህዝብ ጥቅም ላይ ቆሞ መታገልና ማታገል የተሳነው አመራር ስለሆነ ነው። አፍቅሮተ ህገ መንግስት ጨምሯል። ደስ ብሎኛል። ህገ መንግስቱን የምንፈልገው በእውነተኛ ሴንሱ ነው ወይስ እንዲሳካ የምንፈልገውን አጀንዳ ለመሳካት ምቹ ግራውንድ ስለሆነ ነው የሚል። ለራሳችን እንታመንና እንመልስ። ለራሳችን ለመድረኩ አይደለም ህገ መንግስት ሲጣስ የሚያመው ሰው ህገ መንግስት በሁሉም ገጹ መጣሱ ነው ሊያሳምመን የሚገባው። ድርጅቱን ለመታደግና ለክልሉ ህዝቦች ህልውና ስባል ነባር አመራሮችን በትኖ ጉባኤ እስከ መጥራት የሚደርስ የተሀድሶ ስራ ሊከናወን እንደሚችልም ተናግረዋል። ደሄዴንን መታደግ የሚችል ካድሬ በየደረጃው አለ። ሶለኔ የደሄዴን ተስፋ 65 እና 15 ሰው ላይ አይደለም። የራሱ ሚና አለው። 65 እና 15 ሰው ሲቃና የራሱ ሚና አለው። ሲጠም ደግሞ በዚህ መንገድ ድርጅቱን የመጉዳት አቅሙ ትልቅ ነው። ካድሬው ድርጅቱን ይዞ ይወጣል የሚል እምነት አለኝ። ሒሳባችንን አወራርደን በየመድረኩ እንዳነሳሁት ጥርግ ማለት እንችላለን። ድርጅቱን በአግባቡ መምራት መታደግ ካልቻለን ዝም ብሎ መጠረግ ሳይሆን ሒሳብ አወራርዶ መጠረግ ነው የሚያስፈልገው ለዛ ብቻ ነው ችግር የፈነዳበት ቦታ ላይ እና ሊፈነዳ ያረገዘበት ቦታ ላይ ምልክት ሰጥተን ወደ መድረኩ የተመለስ ነው እንጂ ተጠያቂነት ተጠናክሮ ይቀጥላል። ማክሲመም የወሰን ነው የተነጋገር ነው ማለቴ ነው። ቢጠፋ ቢጠፋ ወደፊት ይዞ ሊሄድ የሚችል ሰው ከሲሲ ውስጥ ከስራ አስፈጻሚ ውስጥ ከጠፋ ይሄን በትኖ ጉባኤ መጥራትም ይቻላል። እስከዛ ለመሄድ መዘጋጀት ያስፈልጋል፣ ነው ያለ። ድርጅቱ ገብቶበታል ከሚባለው የአመራሮች አቋም መዋጀቅና የመርህ ጥሰት በማውጣት ጥናቱን መሰረት በማድረግ የክልሉን ሕዝቦች በፍትሃዊነት ተጠቃሚ ለማድረግ እንደሚሰራ የክልሉ የመንግስት ቴሌቪዥን ጣቢያ መዘገቡ ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታንን ለዘገባው እናመሰግናለን። ለጉብኝት ወደ አፋር ክልል ዳሎል ከጓደኞቿ ጋር የተጓዘች እስራኤላዊት ወጣት መሞቷ ተዘግቧል። እስራኤላዊቷ ባለፈው ቅዳሜ ከቡድኗ ተለይታ የጠፋች ሲሆን እሁድ እለት ሕይወት አልፎ ተገኝታለች። የአፋር ክልል ባህልና ቱሪዝም የወጣቷ ሞት ምክንያት በቦታው የነበረው ከፍተኛ ሙቀትና የውሃ ጥም ሊሆን ይችላል ብለዋል። ሙልጌታ ጽባህ ዝርዝራለሁ የ22 ዓመቷ እስራኤላዊት አያ ናሜ ባለፈው ቅዳሜ በሞቃታማው የአፋር ዳሎል አካባቢ ስትጎበኝ ከቡድኑ ተነጥላ መጥፋቷ ከታወቀ ከአንድ ቀን በኋላ ሞታ ተገኝታለች። አያ ለኢንጂነሪንግ ተማሪዎች በተዘጋጀው የአንድ ወር ስልጠና ተሳታፊ ለመሆን ነበር ወደ መቀሌ መጣችው። ስልጠናው ከተጠናቀቀ በኋላ ስድስት እስራኤላውያን ከሁለት ኢትዮጵያውያን ጋር በመሆን የኤርታ አሌ እሳተ ጎመራ ሐይቅና የዳሎል አካባቢን ለመጎብኘት ወደዚያ ያቀኑ የአፋር ክልል ባህል ጉዞና ቱሪዝም ቢሮ ምክትል ኃላፊ አቶ አሕመድ አብደልቃድር ለአያ ሕይወት ማለፍ በአካባቢው ያለው ከፍተኛ ሙቀትና የውሃ ጥም ምክንያት ሊሆን እንደሚችል ጠቅሰው፣ ነገር ግን የሕክምና ምርመራው ከተጠቃለለ በኋላ ይፋ ይደረጋል ብለዋል። የዳሎል ጉብኝት ሶስት ሰዓት አካባቢ ይጀምራሉ። ከዛ በኋላ አራት ሰዓት ከአስር አካባቢ በተለመደው መልኩ ወደ ጉብኝታቸውን ጨርሶው ያን ሰዓት ድካምም ስላለ ፀሐይም በጣም ስለምትወጣ ሙቀቱም እየጨመረ ሲሄድ ቦታው ሰልፈር ስላለው ሽታ አለው ሽታ እየፈጠረ ይመጣል። ይህ የተለመደ የሚታወቅ ባህሪ ነው ቦታ በዚህ መሰረት ቱሪስቶች እየተንጠባጠቡ ይመለሳሉ። እንደ የድካማቸው ማለት ነው የረክማቸው ብሎ አቋርጠው ይመለሳሉ እና ባለን መረጃ መሰረት በሰዓቱ ሙቀት ነበረ። የተረከባቸው ቱሪስቶች መኪኖቹ ወደ ቆሙበት ቦታ ይመለሳሉ። ጥበቃ ሰዎች አሉ። እኛ አብሯቸው የሚሄዱ ሰው ሎካል ጋይድም ፖሊስም አለ። እነዚህ የመጨረሻው ሰው እስከሚጨርስ ድረስ ይዘው ነው የሚመለሱት። በዚህ መልኩ ከተመለሱ በኋላ መኪኖች ላይ ሰው ሲቆጠር ከመንቀሳቀሳቸው በፊት አያ የምትባለው ቱሪስት መቅረቷ ይታወቃል። ከዚህ ጊዜ ጀምሮ ፍለጋ ይመለሳሉ። ሞታ ነው የተገኘችው።

አያ ቅዳሜ ዕለት መጥፋቷ ከታወቀ በኋላ የመከላከያ ሰራዊት ጨምሮ የተለያዩ የጸጥታ ባለስልጣናት በፍለጋዋ መሳተፋቸው የገለጹ አቶ አህመድ እሁድ ዕለት አስክሬኗ መገኘቱ ገልጸዋል። ቦታው ከመች ያልሆነ አንድ መግቢያ እና መውጫ ነው ያለው። አንዴ ከመስመሩ ከተወጣ በኋላ የሚያውቅ ሰው ካልሆነ ወደዛ ለመመለስ አይመችም። ፖታሹ እየተረገጠ የምክል እንጂ መንገድ ወጥ የለውም የግር መንገድ እንጂ ማለት። በመከላከያም የአካባቢ ማህበረሰብ ፖታሽ ካምፓኒ ሰራተኞችን ጭምር በመግባት ፍለጋውን እስከ ሌሊት ተሰርገዋል። በሁለተኛው ቀን በእሑድ ጠዋት፣ በሌሊት እንዲሁ አስራ አንድ ሰዓት ጀምሮ ፍለጋው ቀጥሎ ሶስት ሰዓት አካባቢ ነው የተገኘው። ካሁን በፊት በኤርታሌ አካባቢ በሙቀትና ድካም የሰዎች ሕይወት ማለፉን ገልጸው በዳሉል አካባቢ ግን አጋጥሞ አያውቅም ብለዋል። አካባቢ በጎብኚዎች የሚወደድና ቱሪስቶች በብዛት የሚጎበኙት መሆኑም ተናግረዋል። ከአያ ጋር አብረው ከተጓዙት አንዷ የሆነችው ጸዴና አባዴ ለቢቢሲ እንደተናገረችው ሮብ እለት ጉብኝት መጀመራቸውና ቅዳሜ ጠዋትም አያና ጓደኞቿ ወደ ደናክል ዝቅተኛ ቦታ ደርሰው እየጎበኙ በነበሩበት ወቅት ከአካባቢው የሚወጣው ኬሚካል ና ካለው ከፍተኛ ሙቀት የተነሳ ድካም ስለተሰማቸው አያ ወዳመጣቸው መኪና ቀድማ መለሳለሁ ብላ እንደተለየቻቸው በኋላም አያ እንደጠፋች ና በተደረገው ፍለጋ መሄድ ከሚገባት በተቃራኒው አቅጣጫ ሂዳ ሞታ እንደተገኘች ተናግራለች አካባቢው ተመሳሳይ ከመሆኑ የተነሳ አቅጣጫን ለማወቅ አስቸጋሪ ነው ነበር፣ ስትል ተናግራለች። የአያስከሬን እሁድ ዕለት በአውሮፕላን ወደ አዲስ አበባ እንደተላከም ለማወቅ ተችሏል። ለአሜሪካ ድምፅ ሙሉጌታ አጽብሃም መቀለም። አመሰግናለሁ ሙሉጌታ ለዘገባው። ክቡራትና ክቡራን አድማጮች ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ማግኘት ትችላላችሁ። በፌስቡክ እና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ እንዲሁም በኦዲዮ ናውና በእጅ ስልካችሁ ቪኦኤ ችኦርን ሞቢ አይ ላይም ታገኙናላችሁ። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕ ስቶርና ከፕሌይ ስቶር ብትጭኑ በቀላሉ ልትሰሙን ትችላላችሁ። ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁንም ዝግጅት አዳምጡ፣ ተከታተሉ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሽያኑ ኦድሬስ ሬጅስ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ዝግጅቱ ዋና አዘጋጅ ትዝታ ብላቸው ነች። እያስተናገድናችሁ ያለነው ሰሎሞን አባትና አዳነች ፍሳ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያን ስርጭት ነው እየተከታተላችሁ ያላችሁት። በአሃዱር ራዲዮ 94 ነጥብ 3 ላይም በቀጥታ ልታዳምጡን ትችላላችሁ። ሐኪሙን ይጠይቁ ተከታዩ ዝግጅት ነው። የሰው ልጅ የተፈጥሮ ጠባይና ኃይል የሚንጸባረቅበት አንዳንዴም ጠባ ጫሪ ዝንባሌ በተለይም ደግሞ ከቅርብ ጊዜ ወዲህ በኢትዮጵያ ከታዩ ግጭቶች ጋር ተዛምደው የተነሱ ጥያቄዎችን መሰረት ያደረገ ተከታታይ ቅንብር ሐኪሞን ይጠይቁ ለምሽቱ ይዞ የቀረበው ትንታኔውን የሚሰጡን ባለሙያዎች ፕሮፌሰር ዮናስ እንዳለ ገዳ በዚህ በዩናይትድ ስቴትሱ ማዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያ ሲሆኑ ዶክተር ዋልተ ንጉሥ ዳርጌ ደግሞ የበርካታ መጽሐፍ ደራሲና በጀርመኑ የድሬስደን ዩኒቨርሲቲ የቴክኖሎጂ ክፍል ተባባሪ ፕሮፌሰር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ሳምንት ዝግጅቱ መጨረሻ ከተነሳ አንድ አብይ ጭብጥ ይንደረደራል። የበረከቱ ግጭቶች በተስተዋሉበትና አሳሳቢነት ባልተለየው የኢትዮጵያ ሁኔታ አሁንም አልመሸም ያሉት ዶክተር ዋልተ ንጉሥ ኢትዮጵያ አሁን ባለችበት ችግር አንድ ቡድን ወይም ግለሰብ ፍጹም መፍትሄ ሊያመጣ ግን አይችልም፣ ያንንም መረዳት ይበጃል ነበር ያሉት። አሁንም አልመሸም። ትልቁ ችግር ምንድን ነው? አሁን ፖለቲከኞቻችን በጣም ስራ ስለሚበዛባቸው እነዚህ ነገሮች ቆም ብለው ማየት ይችላሉ ወይ፣ ኦብጀክቲቭሊ ማሰብ ይችላሉ የሚለው ነው። አሁን እኛም ብንነጋገር እርግጠኛ ነኝ የእኛን ኢንተርቪው በጣም የሚያሳዝነው ነገር ህዝቡ ነው፣ ምናልባት ሊያዳመጠው የሚችለው ግን የሚጠቅመው ደግሞ ለፖለቲከኞቹ ነው። እነሱ ደግሞ ጊዜም ስለማይኖራቸው ምናልባትም ደግሞ የሰውን ሀሳብ የማዳመጥ ልምዱም ሰልጠጦም ስለማይኖራቸው ምናልባት ፍሬ እናፈራን እናፈራም ብዬ እፈራለሁ። እና ትልቁ ችግር ምንድን ነው? ኢትዮጵያ አሁን ባለችበት ሁኔታ አንድ ግለሰብ ወይንም አንድ ግሩፕ በምንም ተአምር ሊያዋጣ ይችላል እንጂ ፍጹም የሆነ መፍትሄ ሊያመጣ አይችልም። እና ና ይሄ የመጀመሪያው ነገር ማዋጣት እንጂ ፍጹም መፍትሄ ልሰጥ አልችልም የሚለው። ሁለተኛው ነገር ደግሞ እያንዳንዳችን ዕዳ አለብን፣ የሀገር ዕዳ አለብን፣ የሀገር ኃላፊነት አለብን። ግን ያንዱ ከሌላው አይከብድም። እውነት ለመናገር በተለይ ስልጣን ላይ ያሉ ሰዎች በጣም ሊገነዘቡ የሚገባቸው ነገር ስልጣኑ ተመጥኖ የተሰጠው ሰው እንደ ስልጣኑ መጠን ኃላፊነት አለበት እና እኔ ላይ ነው የሚበዛው ክብደት ያለው እኔ ላይ ነው ብሎ ከማሰብ የመነጨ ግራ መጋባት ነው። እንዳልኩት ቅድም ይሄ ትልቅ እምነት ይፈልጋል። እምነት የሚለው ቃል በእንግሊዝኛ ፌይዝ የሚለውም ማለት ነው ምንድን ነው እኔና ባልንጅራዬ እኩል ነው የተሸከምነው ቀንበሩን ብሎ ማሰብ። ስለዚህ እኔ እንደሚሰማኝ እኔ እንደሚጨነቅ ሌላውም እኩል እንደዛው ይሰማዋል ይጨነቃል ብለን ለሌላው በነፊት ኦፍ ዘ ዳውት መስጠት መቻል አለብን። ፌይዝን መስጠት አለብን። ይሄንን ስናስብ ሌላዊ ለሚያመጣው ሀሳብ ክፍት እንሆናለን። የሌላውን ኃላፊነት አቅልለን ስናይ የሚያመጣውንም መፍትሄ አቅልለን ነው የምናየው እና ይሄ ችሮታ ያስፈልጋል። ሶስተኛ፣ እንደ መፍትሄ ብዬ የማስበው ነገር እንኳን ኢትዮጵያውያኖች አይደለንም፣ አሁን አለም ላይ ያለው የፖለቲካ ሁኔታ የሚያመላክተው ነገር ምንድን ነው? አንደኛችን በሌላው ላይ በጣም ጥገኞች ነን። ዲፔንደንት ነን ወደ እኛ ሀገር ደግሞ ስንመጣ የአማራ ክልል ከትግራይ የትግራይ ከኦሮሚያ የኦሮሚያ ደግሞ ከደቡብ ክልል ጥገኛ መሆናችንን በጣም ማመን ይገባናል በመንፈሳዊ በማህበራዊ በኢኮኖሚ በሚሊተሪ በሁሉ ነገር አንዱ ሌላው ላይ ጥገኛ ነው ካልተደጋገፍን ካልተመጋገብን ብቻችንን መቆም አንችልም፣ ሀገርንም ማቆም አንችልም። ይሄ ጥገኛ መሆናችንን ደግሞ ተማምነን ከተቀበል ነው የሚረዳን። ሌላው ትልቁ ነገር ምንድን ነው? ኃላፊነትን እኩል ሼር ማድረግ። ፈቃድ ይኖረናል። ለሌላው የሚያስፈልገውን ነገር አንነፍግም፣ ወይንም ሌላው እንደ ባላንጣ አይቆጠርም እና እነዚህ ሶስት ነገሮች ላይ ብናተኩር መፍትሄ እናመጣለን ብዬ አስባለሁ እና ይሄ ግንዛቤ በእውነት ወደ ውስጣችን ከዘቀጠ ሌላውን እንደ አካል፣ እንደ ወገን፣ እንደ አጋር ለመቀበል ፈቃደኛ እንሆናለን። መልካም ዶክተር ዋልት ንጉስ ቀደም ብለው ሲናገሩ የውሳኔ ሰጪ አካላቱ ፖለቲከኞቹ፣ መሪዎቹ ቢሰሙት መልካም እንደሚሆን ለእንዲህ ያለው ነገር ከስራው ውጥረታቸው መለስ ብለው ጊዜ ቢኖራቸው ጠይቀዋል። አድማጮቻችን እንዲያሳትፍ የቁጣን ስሜት በሌሎች ላይ በኃይል መግለጽን አይነት ሁኔታ ይሄ በእንግሊዝኛው ቃል አግሬሽን የተባለውን የሚከስት ሁኔታ ውስጥ ሲገቡ ሁል ጊዜም በማስተዋል ብቻ አይደለምና አንዳንዴ ሳይታወቅ ሁሉ የሚገባበት በዛ መንገድ ስሜት የሚወጣበት በቅጽበት ውስጥ የሚገለጡ ሁኔታዎች መኖራቸውም፣ በተለይ በማህበራዊ መገናኛ ብዙኃን የሌላን ስሜት የሚጎዱ ለሌሎች መጥፎ መልእክት ያዘሉ አስተያየቶች በነጻነት የሚነገሩበት ሁኔታ ምላሹም ተመሳሳይ እንዲሆን ያደርጋል። መካረርን፣ ጥላቻን ስር እንዲሰርግ ማድረጉን እየሰፋ መጥቷልና በዚህ ሰዓት የተለያየ ፍላጎትም ቢኖራቸው የተለያየ ዓላማም ቢኖራቸው ሰዎች እየገለጹ ያሉ ፍላጎት የቡድን ፍላጎትም ቢሆን ከእነሱ ቡድን ውጪ ያለን ሰው እንዴት አክብረው መኖር ይችላሉ? የራሳቸውስ ፍላጎት እንዴት ሊከበር ይችላል? ሌላ ሰውን ሳይጎዱ በእርግጥም ትክክለኛው መንገድ የቱ ነው የሚለውን እንዴት ሊመለከቱ ይችላሉ? አንዳችን በሌላችን ለመኖራችን ጥገኝነታችንን ገልጠዋል። ዶክተር ዋልተ ንጉሥ፣ ፕሮፌሰር ዮናስ ከርሶ ልጀምርና፣ አሁንም እስኪ በሁለታችሁ መካከል ተመላለሱ። እሺ፣ ከስነ አእምሮና ስነ ልቦና በደንብ ከማውቀ ነገር መመለስ ፈልጋለሁ። አንድ ያየሁት ነገር በእንግሊዘኛው አይዲያላይዜሽንን ዲቫሊንግ ማለትም ዛሬ አንድን ሰው መላክ ነህ ብሎ ማሰብ፣ ነገ ሰይጣን ነህ ብሎ ማሰብ፣ ይሄ ፖላራይዝ እንዲህ ጽንፍ የያዘ ስነ ልቦናዊ አመለካከት ሰውን ለችግር ያጋልጠዋል። ይሄ ከአንዳንድ ስነ አእምሮ በሽታዎች ጋር የተያያዘ ነገር ነው እና ነጭና ጥቁር ብቻ ብለው ማሰብ ይሄ ስነ ልበናዊ ችግር ሰዎች ይታከማሉ። በዚህ እና በመሀል ግራጫ አለ የሚለውን ለማሳየት የተለያየ የሕክምና አይነቶች አሉ እና አሁን አንድ ያየሁት በየሚዲያው አንድን ነገር ዛሬ መላክነህ ነገር ሰይጣን ነህ ማለት አዝማሚያ ያለው ይሄ አንድ ማየት ያለብን ነው። ሁለተኛው ከዚሁ ጋር በተያያዘ አይዲያላይዜሽን እና ዲቫሊንግ እንደ ሰይጣን እንደ መላክ የሚለው ከዚህ በፊት የነበሩትን ነገሮች ከዚህ በፊት የተጠራቀሙትን እውቀቶች አጣጥሎ መጣል፣ አናንቆ መጣል ከዚህ ስነ ልቦና ጋር የተያያዘ ነው። ለምሳሌ ያክል አሁን ኢትዮጵያ ውስጥ አዲስ አበባ ዩኒቨርሲቲ የሚታወቅባቸው ከፍተኛ ክብደት ያላቸው የጥናት ውጤቶች የመጣው አንዱ ከታሪክ ዲፓርትመንት ነው፣ የፕሮፌሰር ታደሰ ይሄ ዘ ቸርች ኤንድ ስቴት የሚባለው መጽሐፍ። እሱ እኮ በፈረንጅ ሀገር እኮ ክላሲክ የተባለ እኮ ነው። በፈረንጅ ሀገር ትልቅ አክብሮት ያለው ነው። ታሪክን ዲፓርትመንት ብቻ ነው የወሰድኩት እንጂ ሌሎችም ከፍተኛ አስተዋጽኦ ያደረጉ ሰዎች አሉ። ታሪክ ውስጥ ትልቅ ትልቅ ተደርጓል። ግን አሁን ሳየው በየሚዲያው አባከና ብሎም ወደዛ ዞር ብሎ የሚያይም የለም። የታሪክ ዲፓርትመንት ያደረገውን ጥናት እና ውጤት በዛ በመጠቀም ራሱ ብዙ ነገር አገሪቱ መጠቀም ትችላለች። እና ይህን የሚከለክለው እንዳየሁት አይዲያላይዜሽን ወይ አንድን ነገር ከልክ በላይ ከምጥን በላይ ማዳነቅ እና እንደ መልአክ ማየት ወይም ደግሞ አናንቆ ይሄ የሰይጣን ስራ ነው ብሎ የማጣጣል ይሄን ምን ስነ ልቡናዊ ሁኔታ መቀየር መቻል አለብን እና በነጭና ጥቁር መሀል ግራጫ እንዳለ ይሄንን ባህል ማስፋፋት ያስፈልጋል። እንዳየሁት እውነት እንደዚህ የሚያደረጉ ሰዎች አሉ። አንድ ዩቲውብ አይቻለሁ። ዶክተር ምህረት ምህረት አብ በሉ ሰው ማይንድ ሴት የሚባል ህዝቡን የሚያሳትፍ እንደዚህ አይነት ስነ ልቦና ውይይቶች ያደርጋል። ይሄ ባህል ጥሩ ነው። አንድ ዶክተርም እንደዚሁ እውቀታቸውን በየቦታ እየሄዱ የሚያካፍሉ አሉ። ይሄ ምሁራኑም የተማሩትን ክፍል ያላቸውን እውቀት ባላቸው ችሎታ ህዝቡ ጋር ማካፈል ጥሩ ነው። በእርግጥ እንዳልኩት ይሄ ኮግኒቲቭ ትራያድ እነዛ ሶስቱ መንቻካ አመለካከቶች፣ እነሱን ለማስተካከል ለማለሳለስ ማለትም እኔ ያልኩት ብቻ ካልሆነ ሌሎች እኔ ባልኩት ህግ መሄድ አለባቸው፣ አለም እኔ ባልኳት መንገድ መጓዝ አለባት የሚለው ይሄ ሶስቱ በግለሰብም ደረጃ ስነ ልቦናዊ ችግር እንደሚያመጡ ማስረጃ አለ። ምናልባትም ይሄ በቡድንም ደረጃ ችግር ሊያመጣ ይችላል። ሌላው ደግሞ አንድ የተረዳሁት ደግሞ በተቻለ መጠን ያለንን ሪሶርስ በሀገራችን ውስጥ ያለውን የህዝባችንን ልምድ የህዝባችንን ችሎታ የህዝባችንን አቅም በደንብ መጠቀም መቻል አለብን እና ጥሩ አጀማመር ነው በእውነቱ እኔ እንዳየሁት በየቦታው ውይይት ክርክር እየተካሄደ ነው። ይሄ እየተስፋፋ ሲሄድ አንድ ቀን ጥሩ ቦታ እንደሳለን ብዬ ገምታለሁ እና ምናልባትም ስነ አእምሮና ስነ ልቦና ትንሽ ቦታ ሊኖረው ይችላል ይህንን ነገር ለማስተካከል። በእርግጥ ግን አንትሮፖሎጂስቶች፣ ሶሲዮሎጂስቶች፣ የታሪክ ሰዎች እነዚህ እነዚህ ሁሉ ብዙ አስተዋጽኦ ማድረግ ይችላሉ። በእርግጥ አሁን በእውነት የፖለቲካ ሰዎችን ሲያዳምጡ አያለሁ። ጥሯ ጀማመር ነው። አሉላን ለዝግጅት እናመሰግናለን። አሁን ንግድና ምጣኔ ሀብት። የኢትዮጵያ ማክሮ ኢኮኖሚ ወይንም ላዕላይ ምጣኔ ሀብት ይዞታ ምን ይመስል ነበር? እድገቷስ? በእርግጥ ኢትዮጵያ ባለፉት 27 ዓመታት የድህነቷን መጠን ቀንሳለች። ሰሞኑን የማኅበራዊ ጥናት መድረክ የሚባል ነጻ የጥናትና ምርምር ተቋም ባዘጋጀው ውይይት ላይ ሁለት የምጣኔ ሀብት ተመራማሪዎች የጥናቶቻቸውን ውጤቶች አቅርበው ነበር። መለስካቸው አመሃ ውይይቱን ተከታትሏል። ፎረም ፎር ሶሻል ስታዲስ ያዘጋጀው ሕዝባዊ የውይይት መድረክ ዴሞክራሲያዊ የለውጥ ጉዞ በኢትዮጵያ የለውጥ እርምጃዎች አንድምታቸውና አማራጮች የሚል ሰፊ ርዕስ ቢሆንም ነሐሴ ሁለት ቀን 2011 ዓ ም ውይይት የተደረገበት ልዩ ርዕስ የማክሮ ኢኮኖሚ ፖሊሲና በኢኮኖሚ ውስጥ የመንግሥት ሚና የሚል ነው። የጥናት ጽሑፎቻቸውን ያቀረቡት ፕሮፌሰር አለማየሁ ገዳ በአዲስ አበባ ዩኒቨርሲቲ የማክሮ ኢኮኖሚክስ ፕሮፌሰር እና ዶክተር ቴዎድሮስ መኮንን በኦክስፎርድ ዩኒቨርሲቲ እና በለንደን ስኩል ኦፍ ኢኮኖሚክስ በጋራ የሚካሄደው የዓለም አቀፍ የእድገት ማዕከል ካንትሪ ኢኮኖሚስት ናቸው። ፕሮፌሰር አለማየሁ ገዳ ከ1995 ዓ ም እስከ 2007 ዓ ም የነበረውን የኢትዮጵያን ማክሮ ኢኮኖሚ በዝርዝር እንዳጠኑ ያስረዳሉ። የኢህአዴግ መንግሥት በእነዚህ ዓመታት የነበረው የኢኮኖሚ እድገት ባለ ሁለት አሃዝ ነው የሚለው በጣም የተጋነነ ነው ሲሉ ከጥቂት ዓመታት በፊት በይፋ አሳትመዋል። በእሳቸው ጥናት መሠረት እድገቱ ስድስት በመቶ ብቻ ነው። ይህም ቢሆን ከሌሎች የአፍሪካ አገሮች ከፍ ያለ እንደነበረና ጥሩ የሚባል የምጣኔ ሀብት እድገት ተመዝግበዋል ይላሉ። ይሁንና መንግሥት ይህን እድገት ያስገኘው ከፍተኛ መዋለ ንዋይ በማፍሰስ ስለነበረ ይህ አካሄዱና የልማት ወጪ አሸፋፈኑ ለማክሮ ኢኮኖሚያዊ መናጋት ዳርጎታል፣ ፕሮፌሰር አለማየሁ ያብራራሉ። ይሄ ሆኖ ሆኖም ግን የመንግስት አካሄድ ጠረቅ ያለ የልማታዊ መንግስት ኢኮኖሚ ግንባታ ድርፋ ሀሳብ አረዳድ የለውም። በዚህም ምክንያት ጤናማ የልማት ወጪ አሸፋፈንና መዋቅራዊ ለውጥ ማምጣት አልቻለም። ይህም አሁን ለተከሰተው የማክሮኢኮኖሚ መናጋት ማለት ነው። ለዋጋ ንረት፣ የውጭ ምንዛሪ ረት፣ የዕዳ ጫና፣ የገንዘብ ፍርሰት እና ስርዓትነት እና ድህነት ዳርጎታል ማለት ነው። ለምሳሌ በአጭሩ ለማሳየት ባለፉት አምስት ዓመታት የአገሪቱ መዋለ ነዋይ ከጠቅላላው የአገሪቱ ምርት አርባ በመቶ ገደማ ነው። ኦፊሻሊ ዳታው ብታዩት፣ ቁጠባው ግን 22 በመቶ ነው። በእኔ ስሌት እሱም ቢሆን 10 በመቶ ነው። የባንኮች ውስጥ ያሉትን ተማምሪያቸው ወደ 10 በመቶ ነው ነው። 22 ብለን እንወሰድለት ለመንግስት ብንወስድለት፣ በ40 እና በ22 መሀል ያለው ክፍተት በጣም በጣም ብዙ ነው። ይሄ እንዴት ፋይናንስ ተደረገ ብለን ስንሄድ አንድ በብድር ነው። ከባድ ብድር፣ የውጭ ብድራችን በዚህ ምክንያት ወደ 29 ቢሊዮን ዶላር ደርሷል። የሀገር ስቱን ብድር ያንሃል ነው ወደ 29 ቢሊዮን ይሆናል። በድንብሩ ሁለቱ ከጠቅላላዩ ገቢያችን ወደ 60 በመቶ ደርሰዋል ማለት ነው። በአጠቃላይ በቁጠባና በመዋለ ንዋይ ፍሰት በገቢ ንግድና በውጭ ንግድ መካከል ያለው ልዩነት ሰፊ በመሆኑ አብይ ወይንም ማክሮ ኢኮኖሚው በጽኑ ተናግቷል ይህ ማለት ደግሞ የዋጋ ንረት የውጭ ምንዛሬ ጥረት የክፍያ ሚዛን መዛባት ሥራ አጥነትን አብዝቷል ከዚህ ሁሉ ግን ብርቱ ትኩረት ሊሰጠው የሚገባው የግሽበት ወይንም የዋጋ ንረት ችግር ነው ይላሉ ፕሮፌሰር ዓለማየሁ ዋጋ ንረት ብዙውን የማክሮ አመላካቾች በውስጡ አምቆ የያዘ ጉዳይ ነው እና ብዙ ነገሮችንም ያፋልስብናል። ለምሳሌ አንደኛ ግሽበት ድሃውን በበለጠና በጣም ስለሚጎዳ ብቻ አይደለም። ምክንያቱም ድሃው በብዛት የሚያጠፋው የሚያገኘውን ገብ ምግብ ላይ ነው። ምግብ ደግሞ በዋጋችን ላይ በሲፒአይ በምንለው ላይ የምግብ ወይት በጣም ትልቅ ነው። ስለዚህ ድሃውን ይጎዳል። ከዚህ ባልተናነሰ ግን ግሽበት አጠቃላዩን የአብይ ኢኮኖሚ ያናግቶ መዋለ ነዋይን በማኮሰስ እድገትና ልማትን ያሰናክላል። ብርን አርክሶ የህገ ወጥ የውጭ ምንዛሬ ገበያ ያስፋፋል። ተወዳዳሪነትን ይቀንሳል። ከግሽበቱ ለማድረግ የሚደረጉ ስፔኪላቲቭ ብዝነሱን ያስፋፋል። የካፒታል ፍልሰት ወይም ካፒታል ፍላይትን ያመጣል። በውጭ ምንዛሬ ለተያዘ የፕሮጀክት ወጪ ተብሎ ከውጭ የሚገባን ካፒታል መጠን ከግሽበቱ በፊት ጋር ሲነጻጸር እንዲያንስ ያደርገዋል። የመንግስት በጀትን ከእቅድ ውጭ እንዲጨምር ያደርገዋል። እነዚህ ደግሞ እንደገና ለሁለተኛ ዙር ግሽበት አገሪቱን ይዳርጋሉ። በዚህም ግሽበት ቋሚ መልክ ይይዛል። ቋሚ መልክ ሲይዝ ወደ ሶሻል እና ፖለቲካል ችግርም ሊሸጋገር ይችላል። ስለዚህ ለግሽበት የምንሰጠው ትኩረት በጣም ኢምፖርታንት መሆን አለበት። እንደውም እዚህ ጋር ጠቅለል ሳደርገው እኔ ምንድን ነው ያልኩት ይሄ ማለት ስለዚህ ግሽበት አንድ የአብይ ኢኮኖሚ መናጋት ወይም የማክሮ ኢኮኖሚ መናጋት አመላካች ብቻ አይደለም ሁሉንም የዚህ አይነት አመላካቾች በውስጡ አምቆ የያዘ የአብይ ኢኮኖሚ ሴጣኖች ሁሉ አለቃ ብዬ ነው መገምተው። ለዚህም ነው በሀገራችን ላለ የግሽበት ችግር ከፍተኛ ትኩረት መሰጠት ያለበት። ፕሮፌሰር አለማየሁ ሌላው ያብራሩት ጉዳይ የተገኘው የኢኮኖሚ እድገት በአብዛኛው ህዝብ ህይወት ላይ የሚጠበቀውን ወይም የተባለውን ያህል ለውጥ አለማምጣቱን ነው። ምክንያቱ ደግሞ ምጣኔ ሀብታዊ የመዋቅር ለውጥ ስላልተገኘ እንደሆነ ያብራራሉ። ጠቅለል ባለመልኩ ሲገለጽ መዋቅራዊ ለውጥ ቅድም እንዳልኩት ደካማ ምርታማነት ካለበት ክፍለ ኢኮኖሚ ወደ ከፍተኛ ምርታማነት ያለበት ክፍለ ኢኮኖሚ መሸጋገር ማለት ነው። በአጠቃላይም ከእርሻ ወደ ኢንዱስትሪ መሸጋገር ነው። ድህነትን ለመቀነስ ኢኮኖሚ እድገት ብቻ በቂ አይደለም፣ የመዋቅራዊ ሽግግርም እንጂ። እንደ ፈረንጆቹ አቆጣጠር ከ2002 እስከ 2014 ባለው ጊዜ ውስጥ የአፍሪካ ሀገሮች በአማካይ ከአምስት በመቶ በላይ አድገዋል። ይህ የኢኮኖሚ እድገት ግን ይሄ ነው የሚባል የድህነት ቅንሳ አፍሪካ ውስጥ አላመጣም። በመሆኑም የድሃው መጠን ዛሬ አፍሪካ ውስጥ በቀን አንድ ከ25 ሳንቲም የሚያገኘውን ብንወስደው 47 ፐርሰንት ነው አንድ ነጥብ አንድ ቢሊየን 200 ሚሊየን ከሚባለው አፍሪካዊ ግማሹም የሆነው ድሃ ነው ማለት ነው። ዲስፓይት ዘፋቅዳት ከ2014 ዓለም ላይ አንደኛ የሚባል እድገት አምጥቶ ችግሩ ምንድን ነው? እድገቱ በመሠረታዊነት የመጣው በእቃዎች ዋጋ በኮሞዲቲስ ዋጋ መጨመር እንጂ በማዋቅራዊ ለውጥ ስላልሆነ ነው። በኢትዮጵያስ እንደሚባለው ድህነትን ለመቀነስ ተችሏል። ለምሳሌ መንግስት በአሁኑ ጊዜ ያለው የድሃ ብዛት ከመቶ ሚሊዮን ህዝባችን ውስጥ ሀያ ሁለት ሚሊዮን ድሃ ብቻ ነው ይላል። ይህንንም የዛሬ አስራ አምስት ዓመት ከነበረበት አርባ አምስት ሚሊዮን የዛሬ አስር ዓመት ከነበረበት ሰላሳ ሚሊዮን ወደ ታች አውርጄው ነው ይላል። ይህንን ግን የሚያሰላው አንድ ሰው በቀን ከሀያ ብር ወይም በወር 600 ብር በላይ ካገኘ በዚህ ምግቡንም ምግብ ያልሆነውንም ችሎ ድሃ አደለም ብሎ ነው። የዛሬው የዋጋ ንረት ለሚያውቅ በዚህ ገንዘብ መኖር ከባድ ነው። ይህንን ድህነት ወለል መለኪያ ትተን አንዱን ያውም ትንሹን የዓለም አቀፍ የድህነት ወለል መለኪያ ለምሳሌም ለአንድ ሰው በቀን 37 ብር ማለትም 1100 ብር በወር ወይም አንድ ከ25 ዶላር በአንድ ዶላር 29 ብር ተመን ብናደርገው የድሃው ብዛት ከ100 ሚሊዮን ህዝባችን 71 ሚሊዮን ነው የሚሆን አየ ምናምን አይደለም የሚሆነው። ይህም ደግሞ ከባድ ድህነት ብቻ ሳይሆን አስፈሪም አሳፋሪም ድህነት ነው። ወደፊት ግጭትና የፖለቲካ አለመረጋጋት ቢያመጣ ቢገርመን አይገባም። በሁለተኛ ደረጃ ይህንን ድህነት ለመቀነስ ፈጣንና ከፍተኛ መዋለ ንዋይ ማፍሰስ ይጠይቃል። የግል ክፍለ ኢኮኖሚያችንም ደካማ ብቻ ሳይሆን በተፈለገው ልክና አይነት ስለማይገኝ መንግሥት በኢኮኖሚ ውስጥ ገብቶ ከፍተኛ ሚና መጫወቱ በጣም አስፈላጊ ይመስለኛል። ሌብነት ከማክሮ ወይንም አብይ ኢኮኖሚ መናጋት ጋር እንዴት ይያያዛል ለሚል ጥያቄም ፕሮፌሰር አለማየሁ ምላሽ ሰጥተዋል። ከማክሮ ኢኮኖሚ ጋር ሌብነቱ እንዴት ይያያዛል የሚለው ምንድን ነው? ገንዘቡ ሲመጣ የት ይጠፋል? የሚሰርቁት ሰዎች ኮንስትራክሽን ላይ ካጠፉት፣ ድርጅት ላይ ካጠፉት፣ የሚቀጠሩት ሰዎች ዲማንድ ሲያደርጉ፣ ኮንሱመር ጉድስ ሲሄድ፣ ኢንፍሌሽን ላይ ይመጣል። አንድ ሁለተኛ፣ የሚሰርቁት ሰዎች ገንዘቡን ያፈልሱታል። ከአንዱ ተማሪ ጋር በቅርቡ ካፒታል ፍላይት ላይ የሰራረው ጥናት ላይ ኢህአዴግ ወደ ስልጣን ከመጣ ጀምሮ ከ30 ቢሊዮን ዳላር ኦር አንድ ትሪሊዮን ብር ከዚህ ሀገር ወጥቷል ማለት ነው። ይሄ ምን ማለት ነው? ባለፉት አስር ዓመታት የስድስት ዓመት ተኩል በጀታችን ወጥቷል ማለት ነው። ወይም ያለፈው አስር ዓመት የኤክስፖርት ገቢያችን ወጥተዋል ማለት ነው። ስለዚህ ይሄ ደግሞ የውጭ ምንዛሬ ጥረት መፍጠር፣ ማክሮ ኢኮኖሚውን ቢያናጋ ብዙም አይቀም። ፖለቲካውም አስተዋጽኦ ያደርገዋል ማለት ነው ለኢኮኖሚ መናጋቱ። ሁለቱ የምጣኔ ሀብት ሳይንስ ተመራማሪዎች ማለትም ፕሮፌሰር አለማየሁ እና ዶክተር ቴዎድሮስ መኮንን ያቀረቧቸው የጥናት ጽሁፎች በአንድ ርዕሰ ጉዳይ ላይ በመሆኑ ሁለተኛው ተናጋሪ ዶክተር ቴዎድሮስ ያቀረቡት በአብዛኛው ዝርዝር ነበረ። ይሁንና ቀደም ሲል በድሃ አገሮች ምጣኔ ሀብታዊ እንቅስቃሴ ላይ መንግስት ስላለው ድርሻ ፕሮፌሰር አለማየሁ የሰጡትን ሐሳብ ከተለየ አቅጣጫ ዶክተር ቴዎድሮስ ደግፈውታል። ልማታዊ መንግሥት የሚባለው ብዙ ሰዎች አሁን በቅርብ ጊዜ የሩቅ ምስራቅ ሀገሮች ያድጉበትን መንገድ ለመጥቀስ ነው የሚጠቀሙበት። ግን ጽንሰ ሀሳቡ መሰረተ ሀሳቡ ሁሉም ሀገሮች በተለይ አሁን አደጉ የሚባሉ ሀገሮች አት ዋን ፖይንት በታሪካቸው የሆነ ቦታ ላይ ልማታዊ እንደነበሩ የሚያሳዩ ብዙ መረጃዎች አሉ። መንግስት በኢኮኖሚ ውስጥ የነበረው ሚና ዜሮ ሆኖ የጀመረበት ሀገር ኦልሞስት ማሰብ በጣም ያስቸግራል። በ16ኛው 17ኛው ክፍለ ዘመን የአውሮፓን ብንመለከት መንግስት በኢኮኖሚ ውስጥ ከፍተኛ የሆነ ሚና ነበረው፣ በማሳደግ መሰረተ ልማት በመገንባት ቤዚክ ኢንዱስትሪስ የምንላቸው የብረት፣ የኬሚካል ኢንዱስትሪዎችን በማሳደግ ላይ ትልቅ ሚና ነበረው። በመድረኩ የተገኙ የፖለቲካ ፓርቲ አመራር አባላትና ሌሎች ታዳሚዎች በቀረቡት የጥናት ጽሁፎች ላይ ተመስርተው የተለያዩ አስተያየቶችንና ጥያቄዎችን በማቅረብ ውይይቱን ተካፍለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው ለዘገባው ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። የማጠቃለያ ዜና አዳነች ታሰማናለች። በቅርቡ ከህንድ ጋር በተካሄደው ግጭት በፓኪስታን በኩል ባለው የአጨቃጫቂው ካሽሚር ክልል ብዙ ሰዎች ተገድለዋል። በመቶዎች የሚቆጠሩ ደግሞ ቆስለዋል ሲሉ አንድ ከፍተኛ የፓኪስታን ባለሥልጣን ዛሬ ይፋ አድርገዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሁለቱም የባለ ኒውክሌር መሳሪያ ሀገሮች መሪዎች ጋር በተነጋገሩ ማግስት ነው ጉዳዩ ይፋ የሆነው። ሁለቱም ሀገሮች ውጥረቱን እንዲያረግቡ ትራምፕ መክረዋል። ሁኔታው ግን ከባድ መሆኑን ፕሬዝዳንቱ አመላክተዋል። ታግዶ የነበረው ነዳጅ ዘይት የጫነ የኢራን መርከብ በጅብራልታር ነጻ ከወጣ በኋላ በቀጠናው እየተዘዋወረ መሆኑን የገለጸችው ዩናይትድ ስቴትስ በሜዲትራኒያን ባህር ቀጠና ያሉት ወገኖች እንዳይተባበሩት አስጠንቅቃለች። ኤድሪያን ዳሪያ አንድ የተባለው መርከብ የኢራንና የሶሪያ መንግስታት የሽብር ዘመቻዎችንና ጭቆናን ለማቀጣጠል የሚያገለግል ህገወጥ ነዳይ ዘይት እያጓጓዘ ነው ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በድጋሚ ከሷል። የሆንኮንግ ከፍተኛ ባለስልጣን ኬሪላም ባለፈው እሁድ የቻይና ግዛት በሆነችው ከተማ መንገዶች የተካሄደው ሰላማዊ ሰልፍ ለሁለት ወራት ለሚጠጋ ጊዜ ሲካሄድ የቆየው ጸረ መንግስት ተቃውሞ ለውጥ ያመጣል የሚል ተስፋ እንዳላቸው ገልጸዋል። ተቃውሞ ያስነሳው በወንጀል የተጠረጠሩ ሰዎች ወደ ቻይና ትልከው ለፍርድ እንዲቀርቡ የሚፈቅድ ህግ ረቂቅ ነበር። ክቡራትና ክቡራን አድማጮች በትናንት ምሽት የተጠቃሽ አባባሎች ክፍለ ጊዜያችን ሄለን ኬፕተርን ጠቅሰን ነበረ። ሄለን ኬለር የመጀመሪያዋ ዲግሪ ወይም ባችለር ኦፍ አርትስ ዲግሪ ያገኘች አይነ ስውር ብለን ነበረ። ነገር ግን አይነ ስውር ብቻ ሳትሆን ሄለን ኬለር አይነ ስውርም መስማት መስማትና መናገር የተሳናት ነበረች። ይቅርታ መስማት የተሳናት ነበረች። በዘጠና ስድስት ዓመት ዕድሜዋ ያረፈች አሜሪካዊ ደራሲና የፖለቲካ ተሟጋች ነበረች። ዝግጅታችን ተጠናቀቀ። ክቡራትና ክቡራን አድማጮች የትግርኛ ዝግጅት በእኛ ይቀጥላል። በእኛ በኩል ሰላም፣ በደህና